የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2 2016 ዓ.ም መሰናዶ ጀመረ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ጀነራል አብዱልፈታህ አልቡርሃንን አነጋግረዋል። በዚህ ዙሪያ የምሽቱ አብይ ርዕስ ያተኩራል። በሌላ በኩል በጠቅላይ ሚኒስትሩ ኢኮኖሚያዊ ጉዳዮች ላይም ማብራሪያ ከባለሙያዎች ጠይቀናል። አሁንም ወደ መንግስት ተቋማት እየሄደና መስፈላጊ ነገሮች ላይ የሚውል ከሆነ ሙስናን የሚያባብስ ከሆነ ክትሉ መምጣቱ ወዲያው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይኖረው ይችላል ማለት ነው። የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም፣ በሌላ በኩል የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል መንግስት በምን በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። ቀደም ብለው የተሰሙት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ሲሆኑ፣ ከተል ያሉት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። የምሽቱ ሁለተኛው ምዕራፍ ላይ ከሚደመጡት ዘገባዎቻችንና ትንታኔዎቻችን መካከል የሚሆን ዘገባ ነው። ሰላም ጤና ስጥልን፣ የተከበራቸው አድማጭ ተመልካቾቻችን፣ ደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዘገባዎች እየመራው እስከ ከምሽቱ አራት ሰዓት ድረስ የምቆየው ኤደን ገረመነኝ የተለያዩ ዓለም አቀፍ ዜናዎችና ዘገባዎችም ይዘናል። እንዲሁም ደግሞ ዋና አዘጋጅ የምሽቱ ቆንጅት ታየናት ሌሳስማረ ስርጭቱን ከዚሁ ከስቱዲዮ በመሆን ይከውንልናል አሉ አሉላ ከበደ ዜናዎቹን ለማንበብ እዚሁ ስቱዲዮ ከጎኔ አብሮኝ ይገኛል እስከ ምሽቱ አራት ሰዓት ድረስ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡት ዜናዎች ይሻገራል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ከበደ ነኝ። በቅድሚያ ርዕሶቹን ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ከጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ተወያዩ። የፈረንሳዊ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት የያዙትን ፉክክር አጣጥፈዋል። ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ተጀመረ። የሚሉት ይገኙበታል። ወደ ዝርዝሩ ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ተወያይተዋል። ጠቅላይ ሚኒስትሩ የሱዳን ወታደራዊ መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ በስፍራው ተገኝተው ጀኔራል አብዱልፈታህ አልቡርሃንን የጎበኙ የመጀመሪያው የውጭ ሀገር መሪ መሆናቸው ነው ሮይተርስ የዘገበበት ነው። ለዝርዝሩ ኬኔዲ አባተ ጠቅላይ ሚኒስትር አቢይ አህመድ ዛሬ ማክሰኞ ጠዋት ሐምሌ 2 ቀን 2016 ዓ ም ወደ ፖርት ሱዳን አቅንተው ከሱዳን ሉዓላዊ ምክር ቤት ፕሬዝደንትና የአገሪቱ ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን ጋር ተወያይተዋል። በመንግስታዊው የሱዳን ጦር ኃይሎችና በጄኔራል መሐመድ አምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይሎች መካከል ካለፈው አመት ሚያዝያ ወር ጀምሮ ላለፉት 15 ወራት ለቀጠለው ውጊያ መፍትሄ ማፈላለግ የጠቅላይ ሚኒስትሩ ጉዞ ዓላማ እንደሆነ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ የትስስር ገጾቹ ባወጣው መረጃ የጠቅላይ ሚኒስትር አብይ የፖርት ሱዳን ጉዞ ለሱዳን መረጋጋት የሚያከናውኑት ጥረት ቀጣይ እርምጃ ነው ብሏል። ይኸው ጉብኝት የተካሄደው ባለፈው ወር የፈጥኖ ደራሹ ኃይሎች በደቡብ ምስራቅ ስናር ግዛት ላይ ጥቃት መፈጸማቸውን ተከትሎ ጦርነቱ ሱዳን ከኢትዮጵያ ጋር ወደምትዋሰንበት ድንበር ከተቃረበ በኋላ ነው። የጦርነቱ አሉታዊ ተጽዕኖ ከሱዳን ባሻገር ቀጠናዊ ውጤት እንዳለው ያመለከቱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ጠቅላይ ሚኒስትር አቢይ ዛሬ ወደ ሱዳን ያቀኑት ባለፈው ሳምንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መሰረት መፍትሄ ለማፈላለግ እንደሆነ ለአሜሪካ ድምፅ ተናግረዋል። ጠቅላይ ሚኒስትሩ በኩል ይደረጉ የነበሩ ጥምቶች ነበሩ። ሱዳን ላይ ያለውን ሁኔታ መፍትሄ ለመስጠት አሁን ያሉት ኢኒሽቲቮች ብዙም ገፍተው የሰላም መፍትሄ እያመጡም ስላሉና እንግዲህ ኢትዮጵያ እንደ ሀገር እንደ አንድ ወዳጅ ጎረቤት ምን ልናግዝ እንችላለን የሚለውን ነገር ያው እያየሆነ ሀገሩ እየፈረሰ ነው ያለው። አጠቃላይ ውጊያው ለሱዳን ብቻ ሳይሆን ለክልሉ የሚኖረው ኔጌቲቭ አፕሊኬሽንም ሰፊም ስለሆነ የእነሱን ግጭት ዞሮ ዞሩ እኛ ላይ የሚያመጣው አፕሊኬሽን ይኖራል። ከዛ አንጻር መፍትሄ ለመፈለግ የሚደረግ ጥረት አካል ነው። ጠቅላይ ሚኒስትር አብይ አህመድ በሁለቱ የሱዳን ተፋላሚ ኃይሎች መካከል ውጊያ መቀስቀሱን ተከትሎ ወታደራዊው መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ የሱዳን ጦች አዛዥ ጄኔራል አብዱልፈታህ አልቡርሃንን ወደ ስፍራው አቅንተው የጎበኙ የመጀመሪያው የውጭ አገር መሪ መሆናቸውን ሮይተርስ ዘግቧል። ይሁንና ጠቅላይ ሚኒስትሩ በፖርት ሱዳን ዛሬ ባደረጉት የአንድ ቀን ጉብኝት በሱዳን ሰላም ጉዳይ ከጄኔራል አልቡርሃን ጋር ስላካሄዱት ውይይት በግልጽ የታወቀ ነገር የለም። በሱዳን ወታደራዊ አንጃዎች መካከል የተስፋፋው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ከመዳረጉ ከተደረጉ በተጨማሪ አስር ሚሊዮን የሚደርሱ ዜጎችን ከቤት ንብረታቸው እንዲፈናቀሉ ማድረጉንና በአገሪቱ የተለያዩ ክፍሎች የረሃብ መሰል ሁኔታዎችን ማስከተሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ዛሬ ጀመረ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ዛሬ በዋሽንግተን ሲከፈት በሩሲያ የተፈጸመባትን ወረራ ለመከላከል በያዘችው ወታደራዊ ዘመቻ ዩክሬንን መደገፍ ዋናው የመነጋገሪያ አጀንዳ መሆኑም ተገልጧል። የዩክሬንን ጦር ለመርዳት አሁን በአገራት በተናጠል ያደርጓቸው የነበሩ ጥረቶች የኔቶ መሪዎች በኔቶ ወደ ተቀናጀ መርሃ ግብር ለመውሰድ የያዙትን እቅድ ያጠናቅቃሉ ተብሎም ተጠብቋል ለዩክሬን የሚሰጠው ይህ እርዳታ የዩክሬን መሪዎች ከሚደርስባቸው የአየር ጥቃት ለመከላከል ና ብሎም የሩሲያን ጦር ግስጋሴ ለመመከት የሚያስፈልጓቸውን በተደጋጋሚም የጠየቋቸውን አዳዲስ የጦር መሳሪያዎች የአየር መከላከያ ና ሌሎች እርዳታዎች እንደሚጨምርም ተመልክቷል። ጉባኤው በተጨማሪም የዩክሬንን ወደ ኔቶ አባልነት የሚወስድ መንገድ ያጤናል ተብሎ ይጠበቃል። የዛሬው አጀንዳ በተጨማሪም በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሚመሩ በሴቶች በሰላምና በደህንነት ጉዳዮች ላይ የሚያተኩር የጠረጴዛ ዙሪያ ውይይት ያካትታል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የኔቶን 75ተኛ ዓመት የምስረታ በዓል ምክንያት በማድረግ ዛሬ ማምሻው ላይ በሚካሄደው የመታሰቢያ ዝግጅት ወቅት ንግግር ያሰማሉ። ይሁንና ባይደን ወደ ጉባኤ አዳራሽ የሚያቀኑት ባለፉት የሰኔ ወር ባለፈው የሰኔ ወር አጋማሽ ከሪፐብሊካን እጩ ተፎካካሪያቸው ትራምፕ ጋር ክርክር ባደረጉበት ወቅት ያሳዩት ደካማ አፈጻጸም በሀገር ውስጥ የእድሜያቸውን መግፋት አስመልክቶ የሚነሱትን ስጋቶች በቀሰቀሰበትና በዳግም የምርጫ ዘመቻቸው ዙሪያም ጥያቄዎች እየተነሱ ባሉበት ወቅት ነው። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የፈረንሳይ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት የያዙትን ፉክክር አጧጡፈዋል። የየትኛውም የፖለቲካ ኃይል ግልጽ አብላጫ ድምፅ ያላገኘበትን የትላንት በስቲያውን የምርጫ ውጤት ተከትሎ አገሪቱን የመምራት ስልጣን ባለቤት ገና ባልለየበት የፈረንሳይ ፓርቲዎች ዛሬ ማክሰኞ ጠንካራ ሆኖ ለመታየትና አጋሮችን ለማሰባሰብ ጥረት ይዘዋል። በምርጫው ያልተጠበቀ ውጤት ያስመዘገቡት ኒው ፖፕላር ፍሮንት የተባለው የግራ ዘመም ጥምረት ተመራጭ የፓርላማ አባላት የአገሪቱ ሸንጎ ከሚከፈትበት የፊታችን ሐምሌ 11 አስቀድሞ አዲሱን የስራ ቦታቸውን መጎብኘት ይዘዋል። ይሁን እንጂ የአረንጓዴ፣ የሶሻሊስትና የኮሚኒስት እንዲሁም የአክራሪው ግራ ዘመም ፓርቲዎች ጥምረት ኤልኤፍአይ አባላት በበኩላቸው ማንን ጠቅላይ ሚኒስትር ይሁን በሚለውና ሰፊ ጥምረት ለመመስረት በመሳሰሉ ሀሳቦች ዙሪያ አሁንም እየተከራከሩ ነው። ግራ ዘመሙ ፓርቲዎች በአጠቃላይ አምስት መቶ ሰባ ሰባት መቀመጫዎች ካሉት የፈረንሳይ ብሔራዊ ምክር ቤት በድምር አንድ መቶ ዘጠና ሶስት መቀመጫዎችን በመያዝ ከሁሉም ከፍ ያለ ድምፅ ቢያገኙም መንግስት ለመመስረት የሚያስችላቸውን ባለ 289 አብላጫ መቀመጫ ግን ሳያገኙ ቀርተዋል። ሆኖም የኤልኤፍአዩ መሪ ማቲልዴ ፓኖት እንዳስረዱት ግን የጥምረቱ አባላት እስከ ሳምንቱ መገባደጃ ጠቅላይ ሚኒስትር ሊሆኑ የሚችሉትን ሰው ለመሰየም እቅድ አላቸው። በፈረንሳይ የፖለቲካ ስርዓት ጠቅላይ ሚኒስትር የሚሾመው በፕሬዚዳንቱ ቢሆንም የፓርላማውን የትምምን ድምፅ ማግኘት ስለሚሻ ሶስት የተለያዩ የፖለቲካ ኃይሎች ተዋናይ በሆኑበት የፖለቲካ ምህዳር ይህን መሰሉ ውጥን ቀላል ላይሆን እንደሚችልም እየተነገረ ነው። እስራኤል በጋዛ ከተማ ላይ የከፈተችው ወታደራዊ ዘመቻ እንዳሳሰበው የመንግስታቱ ድርጅት አስታወቀ። የሐማስ መሪዎች በሁለቱ ወገኖች መካከል እየተካሄደ ያለውን የተኩስ አቁም ድርድር ሊጎዳው እንደሚችል ቢያስጠነቅቁም የእስራኤል ጦር ግን በጋዛ ከተማ ላይ የጀመረውን ወታደራዊ ዘመቻ በዛሬው ዕለት አጠናክሮ ቀጥሏል። የእስራኤል ወታደራዊ ኃይሎች በሻጂያ አካባቢ ባካሄዱት ውጊያ በርከት ያሉ ታጣቂዎችን ገድነናል ብለዋል። ይሁን እንጂ የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ እስራኤል በከተማይቱ ላይ የከፈተችው ወታደራዊ ዘመቻና ሲቪሎች አካባቢውን ለቀው እንዲወጡ የሰጠችው ትዕዛዝ ያሳደረበትን ስጋት ገልጸዋል። የመንግስታቱ ድርጅት አክሎም እስራኤል የሰላማዊ ሰዎችን ደህንነት መጠበቅ ለማረጋገጥ ነዋሪዎች አካባቢውን ለቀው ወደ ምዕራባዊ ጋዛ ከተማ እንዲሄዱ ባለፈው እሁድ የሰጠችው ትዕዛዝ የእስራኤል ጦር በአካባቢ ያካሄደውን ወታደራዊ ዘመቻ ከዚያ በኋላ አጠናክሮ እንደሚቀጥል ገልጾ እንደነበረ አስታውሰዋል። የተባበሩት መንግስታት የሰብአዊ ጉዳዮች ጽሕፈት ቤት የእስራኤል ጦር ሰላማዊ ሰዎች አካባቢዎቹን ለቀው እንዲወጡ በሚል የሚሰጧቸው ትዕዛዞች አንዳንዴ ነዋሪዎች ወታደራዊ እንቅስቃሴዎቹ ወደሚካሄዱባቸው አካባቢዎች እንዲዛወሩ ማድረጋቸውን ጨምሮ ግራ የሚያጋቡ መሆናቸውን ጠቅሶ በተደጋጋሚ ስጋቱን ገልጿል። አሁንም እስራኤል ውስጥ የሚገኙ ሲቪሎችን ደህንነት ለማረጋገጥ አስፈላጊው ጥረቶች ሙሉ በሙሉ እንዲደረጉ በድጋሚ ጥሪያችንን እናቀርባለን ሲል ድርጅቱ በመግለጫው አሳስቧል። ይህ በእንዲህ እንዳለ የግብፃውያን አደራዳሪዎች ለጋዛው ጦርነት እልባት ለማበጀት በያዙትና ረዥም ጊዜ ባስቆጠረው ጥረት ቀጥለዋል። በተያያዘም በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረስ ከተያዘው ጥረት ጋር በተዛመደ የዩናይት ስቴትስ ባለሥልጣናት ግብፅ እንደሚገኙ ዋይት ሀውስ አስታውቋል። የዋይት ሀውስ የብሔራዊ ደህንነት ጉዳዮች ቃል አቀባይ ጃን ከርቢ በትላንትና ዕለት ለጋዜጠኞች ሲናገሩም የሲአይኤ ዲሬክተር ቢል በርንስ እንዲሁም የዩናይት ስቴትስ የመካከለኛው ምስራቅ መልእክተኛ ብሬት ማክገርግ ከግብፅ፣ ከእስራኤልና ከዮርዳኖስ አቻዎቻቸው ጋር ለመነጋገር ካይሮ ይገኛሉ ብለዋል። በሁለቱ ወገኖች መካከል ስምምነት ለመድረስ አሁንም መሞላት የሚሹ አንዳንድ ክፍተቶች አሉ፣ ያሉት ኬርቢ፣ ሆኖም ለስኬት ሊያበቃ የሚችል እድል መኖሩን ባናምን ቡድኑን ወደዚያ ባላክን ነበር ሲሉም አስታውቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃል። መልካም ምሽት። የተከበራችሁ አድማጭ ተመልካቾቻችን ከዓለም ዙሪያ የተሰባሰበውን ዜና ያደረሰን አሉላ ከበደ ነበር። እናመሰግናለን። የደን ገረመው መሰናዶን እየመራው አብሬያችሁ እቆያለው አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ደግሞ ቆንጅት ታየ፣ የምሽቱ ተረኛ ዋና አዘጋጅ ኤልያስ አስማረ ስርጭቱን በምስልና በድምጽ የሚከውንልን ባለሙያዎች ነን። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝ ነው አብይ ርዕሰ ጉዳይ እንሻገራለን። የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪን ግድያ ተከትሎ ለጸጥታ ችግሮች መፍትሄ እንዲፈለግ ተጠየቀ። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን የሚታዩት የጸጥታ ችግሮችና ተያያዥ ሁኔታዎችን መፍትሄ እንዲበጅላቸው አባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ አቅርበዋል። የዞኑ ዋና አስተዳዳሪ አህመድ አሊ ባለፈው ሳምንት አርብ ታጣቂዎች መገደላቸውን ተከትሎ በነዋሪዎቹ ዘንድ የደህንነት ስጋት መፈጠሩንም ጥሪ አቅራቢዎቹ አመልክተዋል። በዞኑ የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አብደላ አህመድ የዋና አስተዳዳሪው ግድያ አሁንም በምርመራ ላይ እንደሚገኝ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዘገባ አላት። ባለፈው ሳምንት አርብ በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪው አቶ አህመድ አሊ በዞኑ ዋና ከተማ ከሚሴ በታጣቂዎች መገደላቸውን ተከትሎ ለአሜሪካ ድምፅ አስተያየታቸውን የሰጡ አባገዳዎች የአገር ሽማግሌዎችና የሃይማኖት አባቶች በዞኑ እየታዩ ያሉት የጸጥታ ችግሮችና ተያያዥ ሁኔታዎች መፍትሄ እንዲበጅላቸው ጥሪ አቅርበዋል። የወሎ ኦሮሞ አባገዳ አህመድ መሐመድ ዑመር በዞኑ እየተስፋፋ ነው ያሉት የንጹሃን ዜጎች እገታና ግድያ ሊወገዝ እንደሚገባ ተናግረዋል። ይህ ድርጊት ባልተለመደ ሁኔታ በዞኑ ብሎም በከተማዋ እየተደጋገመ ነው። አሁን በከተማዋ ያለው እንቅስቃሴ የተረጋጋ ቢሆንም ሕብረተሰቡ በከፍተኛ ስጋት ውስጥ ነው። ከሁለት ሳምንት በፊት የወሎ አባ ቦኩ ልጅ ማንነታቸው ባልታወቁ ግለሰቦች በባጃጅ ታፍነው ከተወሰዱ በኋላ አምስት መቶ ሺህ ብር የማስለቀቂያ ቤዛ ተጠይቆባቸው ገንዘቡ ቢከፈልም ተገድለው ተጥለው ተገኝተዋል። ይህ ነገር በነዋሪዎች ላይ የከፋ የደህንነት ስጋት አሳድረዋል። አሁን ሁሉም አካልና መንግስት የህዝቡን ደህንነት መጠበቅ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እና አባገዳዎችም ድርጊቱን ማውገዝ ይጠበቅብናል የሚል እምነት አለኝ። ችግሩ በአፋጣኝ ካልተቀረፈ የሁሉንም ቤት ማንኳኳቱ አይቀርም። የከሚሴ ከተማ የእስልምና ጉዳዮች ጽህፈት ቤት ኃላፊ ሼህ ሁሴን አልይ በበኩላቸው አሁን በከተማው አንጻራዊ ሰላም መኖሩን ጠቅሰው ዘላቂ ሰላም እንዲሰፍን ግን ሁሉም አካባቢውን በንቃት መጠበቅ ይኖርበታል ብለዋል። ማህበረሰቡ የተደናገጠበት እና ግራ የተጋባበት ሁኔታ ነበረ። ያ እንግዲህ በማግስቱ ደግሞ እያደረ እየተሻለ እየተሻለ ዛሬ በተለይ ደህና ነው ተቃሽም ትናንትና፣ በተለይ ደግሞ ክልል አመራሮች መጥተው ነበረ ጣቸው ከጣት በሰፊ የማህበረሰብ ጋር ውይይት አድርገዋል። እንደገና በሚሰት ላይ ደግሞ የሀገር ሽማግሌዎችንና የሃይማኖት አባቶችን በዚሁም እስልምና ጉዳዮችን አግኝተው ለብቻ ያማከሩበትና ያወያዩበት ሁኔታዎች አሉ ነገ ሲሆንና ስለ ለምለም አሁኑ ከወዱ የሃይማኖት አባት እንደ ሃይማኖት አባት አባገዳዎች እንደ አባገዳዎች ሽማግሌ ያገር ሽማግሌዎች እንደ አገር ሽማግሌ ወጣት እንደ ወጣት ቴቱ እንደ ሁሉም ሰው ለዚህ ለሰላምና ለመረጋጋት ሁላችን ያው የበኩላችን መስራት አለብን የሚለውን ነገር በደንብ መሰራት አለበት። በስፋት መሰል ችግሮች እንዳይደጋገሙ ለመግታት የመረጃ ስርአት ያለውን አስፈላጊነት ያነሱት ሼህ ሁሴን መንግስት ስርአቱን እንዲያበጅ ጠይቀዋል። የዞኑ የብልጽግና ጽሕፈት ቤት ኃላፊ አብደላ አህመድ በኩላቸው ከዋናው አስተዳዳሪ ግድያ ጋር በተያያዘ በከተማዋ ውጥረት ተፈጥሮ እንደነበር ገልጸው አሁን ረገብ ማለቱን ተናግረዋል። በአካባቢው የመንግስት የጸጥታ ኃይሎች መሰማራታቸውን የጠቀሱት አቶ አብደላ በዋናው አስተዳዳሪው ላይ የተፈጸመው ግድያ አሁን በምርመራ ሂደት ላይ እንደሚገኝ አብራርተዋል ተዋል። መረጅ ግድያውን በተመለከተ ምርመራ በማጣራት ሂደት ላይ ነን። እገሌ ነው ተብሎ የተረጋገጠ ነገር የለም። ሂደቱ እንደተጠናቀቀ ለህዝብ ይፋ ይደረጋል። አሁን ከተማው በተረጋጋ ሁኔታ ውስጥ ይገኛል። ሰላም ነው። የጸጥታ ኃይሎችም በስራ ላይ ናቸው። የልዩ ዞን የብልጽግና ጽህፈት ቤት ኃላፊ ይህን ቢሉም የልዩ ዞን ኮሚኒኬሽን ጽህፈት ቤት ግን ባለፈው ሳምንት አርብ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ ለዋናው አስተዳዳሪ ግድያ ጽንፈኛው የሸኔ ታጣቂ ቡድን በማለት የገለጸውን የኦሮሞ ነፃነት ሰራዊት ተጠያቂ አድርጓል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የሚቀርቡበትን መሰል ውንጅላዎችን በተደጋጋሚ ማስተባበሉ ይታወሳል። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ግድያውን ለማጣራት ኮሚሽኑ ባለሙያዎችን ማሰማራቱንም አስታውቀዋል። ዜና ላይ እኛም አይተነዋል። ባለሙያዎች ተመድበው እየሰሩ ነው፣ እያጣሩ ነው። እነማን በእነማን እንዲህ ዓይነት ጉዳት ደረሰባቸው እንደ ሞት የሚለውን ቬሪፋይ ለማድረግ ባለሙያዎች ተመድበው እየሰሩ ነው። እዛ ውጭ ምንም የደረስንበት ነገር የለም። ያው በሚዲያ እንደ ማንኛውም ሰው እና ተቋም ያው ያየነው ነው። ያን መሰረት አድርገን ሚዲያም አንዱ ራሱ የመረጃ ምንጭ ስለሆነ ያን መሰረት አድርገን የስራችንን እየሰራን ነው። እዛ ቦታ ላይ ብቻ የተወሰነ ሳይሆን ይሄ አሁን የምታዩት ችግር ኦልሞስት ብዙ ቦታዎች ላይ ያለ ችግር ነው። የቅርቡን እንኳን የተማሪዎችን ብንወስድ በሚዲያ እንዳየ ነው። እንደዚህ አይነት ነገሮች አሉ። እኛ የምንከታተላቸው ብዙ በርካታ ጉዳዮች አሉና አጠቃላይ ችግሮች በሆነ መንገድ ካልተፈቱ ድረስ እንዲ አይነት ነገሮች ያው ስርአት አልበኝነትም እስካለ ድረስ እንዲ አይነት ነገሮች ይቀጥላሉና በርካታ ቦታዎች ላይ እኛ ጋር እየደወሉ የሚደርሱ ጥቆማዎች አሉና እነሱን ክትትል እያደረግን ነው። ዞሮ ዞሮ አባገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ለመንግስት ባቀረቡት ጥሪ ለዜጎች ደህንነት ጥበቃ እንዲያደርግ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔውን መጽሔት ይቀጥላል። በአለም ዋጭ የስደተኞች መጠለያ የታጣቂዎች ጥቃት ሞትና ጉዳት ደረሰ። በሰሜን ጎንደር ዞን በሚገኘው የአለም ዋጭ የስደተኞች መጠለያ ጣቢያ ባለፈው ሳምንት ቅዳሜና ትላንት ሰኞ ለዘረፋ የተደራጁ ታጣቂዎች በፈጸሙት ጥቃት አንድ ሰው መገደሉንና ሌሎች አስር ሰዎች መቁሰላቸውን ስደተኞች ተናግረዋል። ስደተኞቹ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት ቅዳሜ ምሽት ወደ መጠለያ ጣቢያው የገቡ ታጣቂዎች ስምንት ሰዎችን በስለት ወቅተው ማቁሰላቸውን ተናግረዋል። ትላንት ሰኞ በተፈጸመ ሌላ ጥቃት ደግሞ የሰው ሕይወት ማለፉና የቆሰሉ መኖራቸውንም ጨምረው ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር በበኩሉ በሁለቱም ቀናት በተፈጸሙት ጥቃቶች አንድ ሰው መገደሉና የተጎዱትም እንዳሉ አረጋግጦ የመጠለያ ጣቢያውን ጸጥታ ለማስከበር እየሰራው ነው ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው። በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ ውስጥ የተቋቋመው የዓለም ዋጭ የስደተኞች መጠለያ ጣቢያ ነዋሪዎች ለአሜሪካ ድምፅ በሰጡት ቃለ መጠይቅ ባለፈው ሳምንት ቅዳሜና ትላንት ሰኞ ማለትም ሰኔ ሀያ ዘጠኝና ሐምሌ አንድ ቀን 2016 ዓመተ ምሕረት ምሽት ላይ ታጣቂዎች በፈጸሙት ጥቃት ሰዎች መገደላቸውንና መቁሰላቸውን ተናግረዋል። ከቅዳሜ ምሽቱ ጥቃት ሰለባዎች አንዱ የሆኑትና ለደህንነታቸው በመስጋት ስማቸው መግለጽ ያልፈለጉ ኤርትራዊ ስደተኛ ስምንት ታጣቂዎች በሁለት ቡድን ሆነው በመጠለያው ነዋሪዎች ላይ ጥቃት ማድረሳቸውን አስረድተዋል። እንደዛ ለ እንደ አተናንቀለና ያመጽም በመጠለያ ጣቢያው ውስጥ ሰው ጠይቄ ወደ ማረፊያዬ እየተመለሱ ነው የመጡብኝ። በመጀመሪያ አስቁመው ሆዴ አካባቢ በሰደፍ መቱኝ። ምን አደረግኋችሁ ብዬ ስጠይቃቸው የሞባይል ስልኬንና ገንዘብ እንድሰጣቸው ጠየቁኝ። ሞባይልም ብርም እንደሌለኝ ስነግራቸው ታፋዬ ላይ በስለት ወጉኝ። በተመሳሳይ መንገድ በስለት ተወቅተን የቆሰልነው ስምንት ሰዎች ነን። ሁላችንም ሆስፒታል ተወስደን ታክመናል። ሌላው አስተያየት ሰጭም ስለ ቅዳሜ ምሽቱ ጥቃት ሲናገር ታጣቂዎቹ ተደራጅተው ለዘረፋ የመጡ ነበሩ ይላል። ምሽት ሰዓት ሸሞንተ ታጣቂዎቹ በዕለቱ ከምሽቱ ሁለት ሰዓት ላይ ወደ መጠለያው እንደገቡ በዘረፋ ላይ ነው የተሰማሩት። ስምንት ሰዎችንም በስለት ወቅተው አቁስለዋል። እየዞሩ የሚጠይቁት የሞባይል ስልክና ገንዘብ እንድንሰጣቸው ነበር። በመጠለያው እንዲህ አይነት ተግባር የተለመደ ቢሆንም የአሁኑ ግን በተደራጀ መንገድ ነው የተፈጸመው። በዓለም ዋጭ የመጠለያ ጣቢያ የነበረው ጥበቃ ከተነሳ ሁለት ሳምንት ማስቆጠሩን ያስታውሰው ይኸው አስተያየት ሰጪ ከዚያ ጊዜ ወዲህ ስደተኛው ምንም አይነት የጥበቃ አገልግሎት እያገኘ አይደለም ብለዋል። የቅዳሜውን ጥቃት ተከትሎም ስደተኛው ራሱን በማደራጀት መጠለያውን ለመጠበቅ መወሰኑን ተናግረዋል። ሆኖም ትላንት ሰኞ ምሽት ለጥበቃ በወጡት ስደተኞች ላይ ታጣቂዎች ተኩስ እንደከፈቱባቸውና በዚህም ጉዳት መድረሱን ሦስተኛ አስተያየት ሰጪ ለአሜሪካ ድምፅ ገልጿል። በታጣቂዎቹ ጥቃት ሦስት ሰዎች በጥይት ተመትተዋል። አንደኛው ወዲያውኑ ሲያርፍ፣ ሁለቱ ደግሞ በጽኑ ቆስለው ሆስፒታል ገብተዋል። ከእነርሱም አንዱ ሕይወቱ አልፏል። አስከሬኑን ለመቀበል እየጠበቅን ነው። ስለዚህ ሁለት ሰዎች እንደተገደሉብን አውቀናል። በመጠለያ ጣቢያው ላይ ተፈጸሙ ስለተባሉት ጥቃቶች ለአሜሪካ ድምፅ አስተያየት የሰጡት መጠለያ ጣቢያው የሚገኝበት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ በቅዳሜ ዕለቱ ጥቃት ሰባት ሰዎች መቁሰላቸውን በትላንት ሰኞም እንዲሁ ጉዳት መድረሱን አረጋግጠዋል። ሁለት ሰአት ቢሆን ነው። ያው ጥበቃ ማዘው አካባቢ ከመንግስት አካልን ከአራሪስ ጋርን ተነጋግሮ ጥበቃ እዛው የተከጠረ ጥበቃ ነበር። ዙሪያውን ያዘው ዳለዳል። ያው መሀል ላይ ሁለት ጥይት ተተኮሰ፣ ግን የተኮሰው አካል ወደ ዳር መውጣት አልቻለም። አንድ የሞተ አለ፣ ሁለት ቆሰለ አለ። እስካሁን የተረጋገጠው አንድ ሞት ነው። አንድ ሞት ነው። ተዛረየ ነው። አንድ የሞተ ነው። ጥቃቶቹ ስደተኛውን የማወክ ተግባር እንደሆነ ያመለከቱት አስተዳዳሪው ቀደም ሲል በመጠለያ ጣቢያው የነበሩ የጥበቃ ኃይሎች ተነስተው ስለሄዱ የቀበሌው አስተዳደር የታጠቁ ምልሻዎችን ማሰማራቱን አስታውቀዋል። ወደ ሀያ ምንሻ መልምለን የታጠቃ ኃይል ያስጠበቅንበት ያለንበት ጥቅም ያለ። ስለዚህ አሁን ችግሩ በዳር የሚመጣ ነገር የለም። መሀል ላይ ነው የሚፈነዳ ያለን። የቅዳሜ ዕለቱን ጥቃት በተመለከተ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የዓለም ዋጭ የኩመርና የአውላላ መጠለያዎች አስተባባሪ አቶ ታምራት ደምሴ በጥቃቱ ሰዎች መቁሰላቸውን አረጋግጠው በመጠለያ ጣቢያው ቀደም ሲል የነበረውን ጥበቃ ለመመለስ ጥረት እየተደረገ ነው ብለዋል። ከሚመለከታቸው አካላቶች ጋር ተነጋግሮ ጥበቃውን ከዚህ በፊት በነበረውም አግባብ እንዲሆን ስራ እየተሰራ ነው ያለው። የመጠለያ ጣቢያው የሚገኝበት አካባቢ የግጭት ቀጣና መሆኑን የገለጹት ስደተኞቹ በበኩላቸው እዚሁ እየተገደልንና እየተዘረፍን መኖር የለብንም የሚመለከታቸው አካላት የጸጥታ ዋስትና ወዳለበት ቦታ ያዛውሩን፣ አሊያም መንግስት መንገዱን ይክፈትልንና ወደ ፈለግነው መዳረሻ እንጓዝ ሲሉ ጠይቀዋል። በመጠለያዎቹ ላይ በተደጋጋሚ ስለሚፈጸመው ጥቃትና ስደተኞቹ ስለሚያነሱት ጥያቄ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽፈት ቤትም ተጨማሪ ምላሽና አስተያየት ለማግኘት ብንደውልም ኃላፊዎቹ ስልክ ባለማንሳታቸው ለማካተት አልቻልንም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና እየተሰጠ ነው። በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና ዛሬ ማክሰኞ የተጀመረ ሲሆን ከ54,000 በላይ ተማሪዎች ለፈተናው እንደሚቀመጡ የክልሉ ትምህርት ቢሮ አስታውቋል። በክልሉ በሚገኙ አራት ዩኒቨርሲቲዎች ቅጽር ግቢ ውስጥ በመሰጠት ላይ የሚገኘው ፈተናው በሶስት ዙሮች እስከ ሐምሌ 12 ቀን 2016 ዓ ም እንደሚሰጥም ተመላክቷል። የክልሉ ለመጀመሪያ ጊዜም በበይነ መረብ የሚፈተኑ ተማሪዎች እንደሚኖሩት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ተናግረዋል። በሌላ በተያያዘ ዜና ደግሞ የትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም ግምገማ ወደ ኢትዮጵያ ከመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሀመር ጋር አዲስ አበባ ላይ ተገናኝቷል። ሙልጌታ አጽባ ዘገባ አለው። የትግራይ ክልል የአስራ ሁለተኛ ክፍል ተማሪዎች ከሌሎች ክልሎች የብሔራዊ መልቀቂያ ፈታኞች ጋር ከአምስት ዓመታት በኋላ በተመሳሳይ ጊዜ የሚቀመጡበት የ2016 ዓ ም የትምህርት ዘመን የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ዛሬ ማክሰኞ በክልሉ መሰጠት ጀምረዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደገለጹት ከዛሬ ሐምሌ 2 እስከ 12 ቀን 2016 ዓ ም ድረስ በሶስት ዙሮች እንደሚሰጥ ተናግረዋል። ማዓንቲ ዝጀመሩ ኣብ ክልተ ሺሕን ዓሰርተ ክልተን ዓመተ ምሕረት ዛሬ ፈተናውን መውሰድ የጀመሩ ተማሪዎች በ2012 ዓ ም የ 1 የአስረኛ ክፍል ተማሪዎች የነበሩና የመማር ማስተማሩን ሂደት ከጀመርም በኋላ በፈጣን የትምህርት ስርዓት የተማሩ ናቸው። በኮረምና በአላማጣ ከተሞች እንዲሁም በጸለምቲ ወረዳ በአዲሱ ስርዓተ ትምህርት ሲማሩ የነበሩ ተማሪዎች ደግሞ ነገ መፈተን ይጀምራሉ። በሶስተኛ ዙር የተያዙት የ12ኛ ክፍል የብሔራዊ መልቀቂያ ተፈታኞች ደግሞ በ2013 ዓ ም ፈተናውን መውሰድ የሚገባቸው እንደነበሩ ያወሱት ዶክተር ኪሮስ የአንደኛና ሁለተኛ ዙር ተማሪዎች ፈተና እንደተጠናቀቀ ይገባሉ ብለዋል። የትምህርት ቢሮ ኃላፊ የዘንድሮ አገር አቀፍ መልቀቂያ ፈተና በመቀለ በአክሱም በአድግራትና በራያ ዩኒቨርሲቲዎች እየተሰጠ መሆኑን ገልጸዋል። በበይነ መርበብ ለመጀመሪያ ጊዜ የሚፈተኑ ተማሪዎች መኖራቸውም ጠቁመዋል። ሓዱሽ የዘንድሮው የፈተና ስርዓት ከሌላው ጊዜ የሚለየው በኦንላይንም የሚሰጥ ነው። በመቀለ በአዲግራትና በአክሱም ዩኒቨርሲቲዎች በኦንላይን የሚፈተኑ ተማሪዎች አሉን። የተወሰኑ ተማሪዎች እንጂ ሁሉም ተማሪ በኦንላይን መፈተን አይችልም። በሂደት ትምህርት ቤቶች በራሳቸው ኮምፒውተሮችንና የኢንተርኔት አገልግሎቶችን አሟልተው ሲያቀርቡ ብዙ ተፈታኞችን በፈተና አሰጣጥ ስርዓቱ ማካተት ይቻላል። ሀፍቶም ሀይለማርያም ለአስራ ሁለተኛ ክፍል አገር አቀፍ ፈተና ተቀምጠው ካገኘኋቸው ተማሪዎች መካከል አንዱ ነው። ትምህርታችንን በፈጣን የትምህርት ስርዓት ስላጠናቀቅን በቂ ጊዜ አልነበረንም። ሆኖም በምንችለው አቅም ተዘጋጅተናል። የሚከብድ ነገር ይኖራል ብዬ አላስብም። በትግራይ ክልል 54000 ተማሪዎች የ2016 ዓ ም የ12ኛ ክፍል ብሔራዊ መልቀቂያ ፈተና እንደሚወስዱ ዶክተር ኪሮስ ተናግረዋል። በአገር አቀፍ ደረጃ ደግሞ ከሺህ በላይ ተማሪዎች ለፈተናው እንደሚቀመጡ ተገልጿል። በትግራይ ክልል ለሁለት ዓመታት ተካሂዶ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ተዘግተው የቆዩ ትምህርት ቤቶች ዳግም የተከፈቱትና የ12ኛ ክፍል ብሔራዊ መልቀቂያ ፈተና የቀጠለው በህወሀትና በፌዴራል መንግስቱ መካከል በፕሪቶሪያው የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት ተከትሎ ነው። የፕሪቶሪያው የሰላም ስምምነት ግጭትን ከማስቆም ባሻገር ትምህርትን የመሳሰሉ ማህበራዊ አገልግሎቶችም ዳግም እንዲጀመሩ ማስቻሉንና ሌሎች ትሩፋቶችም እንዳሉት የሚናገሩት ተፈራራሚዎቹ ወገኖች ቀሪ ተግባራት መኖራቸውም ያመለክታሉ። የሰላም ስምምነቱን አፈጻጸም አስመልክቶ በአፍሪካ ህብረት አማካይነት በፌዴራል መንግስቱና በህወሓት መካከል ለሁለተኛ ጊዜ በሚካሄደው ስትራቴጂያዊ ግምገማ ላይ ለመገኘት የዩናይትድ ስቴት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አመር አዲስ አበባ ይገኛሉ። የትግራይ ክልል አመራሮችም ለግምገማው ወደ አዲስ አበባ ማምራታቸው ተገልጿል። ህወሓት በፌስቡክ የማህበራዊ ትስስር ገጹ እንደገለጸው በዚህ ግምገማ ምክንያት በፓርቲው የተጀመረው ድርጅታዊ ግምገማ ወደ አርብ መዛወሩን ገልጿል። የዩናይትድ ስቴት የውጭ ጉዳይ መስሪያ ቤት ባሳለፍነው ሳምንት መገባደጃ ላይ ባወጣው መግለጫ የሰላም ስምምነቱን መተግበር ዘላቂ ሰላም እንዲሰፍን ለማድረግ ዩናይትድ ስቴትስ ቁርጠኛ ናት ብለዋል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ በማዋሃድ ስራ ተፈናቃዮችን ወደ ቀያቸውን በመመለስ ሂደት በሽግግር ፍትህና ተጠያቂነት በማስፈን ጉዳዮችም እንደምታግዝ መስሪያ ቤቱ በመግለጫው አስታውቋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። የፕሬዝዳንት ጆ ባይደን ብቃት አጠያያቂ በሆነበት ሁኔታ ኔቶ ጉባኤ በማድረግ ላይ ይገኛል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት ዩክሬን የመከላከያ አቅሟን በምታጎለበትበት ጉዳይ ላይ ለመነጋገር ዛሬ በዚህ በዋሽንግተን ዲሲ ላይ ጉባኤ የጀመሩ ሲሆን ፕሬዚዳንት ጆ ባይደንም የቃል ኪዳን ድርጅቱ አባል ሀገራት መሪዎችን ተቀብለዋል። ከዩክሬን ጉዳይ በተጨማሪም አንዳንድ ታዛቢዎች እንደሚሉት ጆ ባይደን በህዳሩ ምርጫ የሚሸነፉ ከሆነ ቃል ኪዳኑን ከትራምፕ ተጽዕኖ ነጻ በሚያደርጉበት መንገድ ላይ ጉባኤው እንደሚነጋገር ተገልጿል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓወል ያደረሰችንን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል። የቃል ኪዳን ድርጅቱ ጉባኤ የገጠመው ትልቁ ጥያቄ ዩክሬን እስከ መቼ በዚህ ሁኔታ ተቋቁማ ትቀጥላለች የሚለው ነው። አሜሪካውያንና እንዲሁም ከአትላንቲክ ውቅያኖስ ማዶ ላሉ ስጋት የገባቸው አጋሮች ደግሞ ራሳቸውን የዩክሬን ዋና ጠባቂ አድርገው ለሚያዩት ጆ ባይደን ተመሳሳይ ጥያቄ ያቀርባሉ። ከሳምንት በፊት ከትራምፕ ጋር ባደረጉት ክርክር ደከም ብለው መታየታቸውን ተከትሎ ከውድድሩ እንዲወጡ የሚጠይቁ ድምፆች እያየሩ በመምጣት ላይ ቢሆኑም ባይደን በፕሬዝደንታዊ ምርጫው እንደሚገፉበት አስታውቀዋል። በአሜሪካ የሚታየው ሁኔታ የ75 ዓመቱን ኔቶ ሊያዳክመው ይችላል በሚል አባል አገራቱ ስጋት አድሮባቸዋል የሚለውን ወሬ ዋይት ሀውስ ትላንት ውድቅ አድርጓል። የአሜሪካ የብሔራዊ ጸጥታ ምክር ቤትና የዋይት ሀውስ ቃል አቀባይ ጃን ከርቢ ከአጋሮቻችን ይህን ጉዳይ በተመለከተ ምንም የሰማነው ነገር የለም። ባደረግናቸው ውይይቶች የተረዳነው ነገር ቢኖር ጉባኤው በመደረጉ ደስተኞች መሆናቸውን ነው በተለይም ዩክሬንን በተመለከተ ልናደርጋቸው ስለምንችላቸው ነገሮችና ሌሎችም ልንፈጽማቸው ስላሰብናቸው ነገሮች ደስተኞች ናቸው። ተንታኞች እንደሚሉት ደግሞ የኔቶ መሪዎች የባይደን ሁኔታ ቢያሳስባቸውም በአሜሪካ ጉዳይ ጣልቃ ሲገቡ እንዳይታዩ ይጠነቀቃሉ። በራይስ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ሪቻርድ ስቶል በኔቶ ውስጥ ጉዳይ አሳሳቢ የሆነ ይመስለኛል። የኔቶ ሀገራት መሪዎች ጆ ባይደን ላይወዷቸው ይችላሉ። ነገር ግን ትራምፕ ፕሬዚዳንት በነበሩበት ወቅት ጸረ ኔቶ የሆኑ በርካታ ነገሮች ተናግረዋል። እውነቱን ለመናገር አብዛኞቹ የኔቶ አባል ሀገራት ፕሬዚዳንት ባይደን ይመርጣሉ። ፕሬዚዳንት ባይደን የሚመርጡት ግን ባይደንን ስለሚደግፉ ሳይሆን ትራምፕ ኔቶን በተመለከተ የሰነዘሩትን ዛቻ በመመልከት ነው። ይህን ጉዳይ ግን በይፋ መናገር አይፈልጉም። ምክንያቱም ይህን ካደረጉ በአሜሪካ የውስጥ ፖለቲካ ጉዳይ ጣልቃ እንደመግባት ይቆጠራል። ይህን ደግሞ ማድረግ የለባቸውም። በቃል ኪዳኑ መሪዎች ዘንድም ሌሎች መሰንጠቆች እየታዩ ናቸው። በሃንጋሪ የቀኝ ወግ አጥባቂው መሪ በቅርቡ ሩሲያን በመጎብኘት ከፕሬዚዳንት ቭላዲሚር ፑቲን ጋር ተነጋግረዋል። ጠቅላይ ሚኒስትር ቪክቶር ኦርባን ራሳቸውን በሁለቱ ተቀናቃኝ ወገኖች መሃል እንዳሉ ድልድይ አድርገው ይቆጥራሉ። ክቡራትና ክቡራን፣ ባለፉት ሁለት ዓመታት ከመንፈቅ ውስጥ በጦርነቱ ተሳታፊ ከሆኑት ሁለቱም ወገኖች ጋር መነጋገር የሚችል አካል እየቀነሰ መጥቷል። አሁን ጭራሽ የለም ማለት ይቻላል። ሃንጋሪ ከቀሩት ጥቂት ሀገራት አንዷ ነች። በዋሽንግተኑ ጉባኤ የ ሰላሳ ሁለት አባላት ያሉት ቃል ኪዳን የዩክሬንን መከላከያ በማስተባበር ረገድ አሜሪካ ያላትን ሚና ለመረከብ አቅደዋል ተብሏል። በጉባኤው ሊደረግ የማይችለው ነገር ቢኖር ግጭቱን የሚፈታ መላ መዘየድ ነው። ፑቲን እንደሚሉት ዩክሬን ግጭቱን ለመፍታት በሚያስፈልጉ ጉዳዮች ላይ ለመነጋገር ዝግጁ አይደለችም። ይህም ሩሲያ ቆርጣ ከቀላቀለቻቸው ግዛቶች የዩክሬን ኃይሎች እንዲወጡ ማድረግን ይጨምራል። ዩክሬን በበኩሏ ደግሞ በመላ ግዛቶቿ ፍትሐዊ ሰላም ብላ የምትገልጸው እንዲሰፍን ትሻለች። ይህንን አጀንዳም ሆነ የኔቶ አባልነት ጥያቄዋን ለመግፋት ፕሬዚደንት ቮሎዲሚር ዜሌንስኪ በጉባኤው ላይ ይገኛሉ። አኔታ ፓውል ከዋይት ሀውስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። ጣሊያንና ቤተ ክርስቲያን ምክር ቤት ፕሬዚዳንቱ ካቢኔውን እንዲበትኑ ጠየቀ። የኬንያ አብያተ ክርስቲያናት ፕሬዚዳንቱ በአስተዳደራቸው ላይ የሚካሄደው ተቃውሞ በመቀጠሉ ካቢኔያቸውን እንዲበትኑ ጠየቀ። ፕሬዚዳንት ዊሊያም ሩቶ ተቃውሞውን የቀሰቀሰውን የታክስ ጭማሪ ረቂቅ አዋጅ ቢያነሱትም አንዳንድ የቤተ ክርስቲያን መሪዎችን ጨምሮ በርካታ ኬንያ ኬንያውያን በሀገሪቱ ተንሰራፍቷል ያሉትን ሙስና እንዲያጸዱ ይፈልጋሉ። የመሐመድ መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ስመኞሽ የቆየ እንደሚከተለው ታቀርባለች። ፕሬዚዳንት ዊሊያም ሩቶ በርካቶች በኬንያ ለሚታየው የኢኮኖሚ ችግሮችና የሀገሪቱ ዕዳ ተጠያቂ የሚያደርጓቸውን ካቢኔያቸውን እንዲያስተካክሉ የሚደረግባቸው ግፊት እየጨመረ መጥቷል። የኬንያን ታላላቅ አብያተ ክርስቲያናትና የሃይማኖት ድርጅቶች የሚወክለው የኬንያ አብያተ ክርስቲያናት ብሔራዊ ምክር ቤትም የሩቶ አስተዳደር በመጥፎ አመራር እና የሙስና ክሶች ተጨማልቋል በማለት የተቃውሞውን ድምፅ ተቀላቅሏል። የአብያተ ክርስቲያናቱ ምክር ቤት ዋና ጸሐፊ ሬቨናንድ ክሪስ ኪንያንጁይ ሩቶ ሚኒስትሮቻቸውን እንዲያባረሩ ጠይቀዋል። ፕሬዚደንቱ ራሳቸው ካቢኔያቸው ብቃት እንደሌለው ተናግረዋል። ኬንያውያንም የፕሬዚደንቱ ካቢኔ ብቃት የለውም እያሉ ነው። በተጨማሪም አብዛኞቹ የካቢኔ አባሎቻቸው ሙስና ውስጥ የተዘፈቁ ናቸው። ኬንያውያን ካቢኔውን የመበተኛ ጊዜ አሁን ነው እያሉ ነው። የሩቶ መንግስት ሀገሪቱ ያለባትን እዳ ለማቃለል በቅርቡ የታክስ ጭማሪ አዋጅ አቅርቦ ነበር። ሆኖም ዕቅዱ ባስነሳው ተቃውሞ ቢያንስ የአርባ ሰዎች ህይወት ሲያልፍ ከ380 በላይ ጉዳት ደርሶባቸዋል። ተቃዋሚዎቹ በፓርላማው ህንፃ ላይ ባደረጉት ወረራ የህግ አውጪዎች እንዲሸሹ ማድረጉን ተከትሎ ሩቶ የታክስ ጭማሪ እቅዱን ውድቅ አድርገዋል። ባለፈው ሳምንት አርብ ሩቶ ቁልፍ ሚኒስትሮችንና የመንግስት ተቋማትን ማዋሃድ፣ የመንግስት መኪናዎች ለ12 ወራት እንዳይገዙ መከልከልና የመንግስት ባለስልጣናትን አላስፈላጊ የውጭ ጉዞዎች ማገድን ጨምሮ የተለያዩ የመንግስት ወጪ ቅነሳ እርምጃዎችንም ይፋ አድርገው ነበር። የኬንያ ፖለቲካ ተንታኝ የሆኑት ዲስማስ ሞዋኮ ከሩቶ የካቢኔ አባላት መካከል አንዳቸውም በሙስና ወንጀል አለመከሰሳቸውንና ሩቶም ከስልጣን ሊያባረሯቸው ላይፈልጉ እንደሚችሉ ለአሜሪካ ድምፅ ተናግረዋል። ፍርድ ቤት አንዳቸውንም በምንም ነገር ጥፋተኛ እስካላላቸው ድረስ ፕሬዚደንት ሩቶ ሰዎች እንዲባረሩ ስለጠየቁ ብቻ የካቢኔ አባሎቻቸውን የማባረራቸው እድል ዜሮ ነው። ነገር ግን እዚህ ጋር ትኩረት ሊሰጡ የሚገባው ነገር የኑሮ ውድነቱ ነው። የኢኮኖሚውን ሁኔታ በማሻሻል እና ለኑሮ ውድነቱ መፍትሄ በማምጣት የመንግስት ዕዳ በአብዛኛው ኬንያውያን ላይ የማይወድቅ መሆኑን ማረጋገጥ ከቻሉ ህዝቡም ተረጋግቶ እስከ 2027 ድረስ መጠበቅ ይችላል። አንዳንድ ተቃዋሚዎች አዲስ ገለልተኛ የምርጫ ኮሚሽን እንዲቋቋም እየጠየቁ ነው። ሟካ እንደሚሉት በሀያዎቹ ዕድሜ ባሉ ኬንያውያን ወጣቶች የሚመራው ተቃውሞ መጠነ ሰፊ ጥያቄዎችን ያነገበ ነው። ወጣቶቹ የሚያሳድሩት ጫና በብሔራዊ መንግስቱ ላይ ብቻ የሚወሰን አይደለም። እስከ ወረዳ አስተዳደሮች፣ እስከ ብሔራዊ ጉባኤና እስከ ቤተ ክርስቲያን ድረስ የሚወርድ ነው። በእኔ አመለካከት በኬንያ የሚመረጡ ሁሉም መሪዎች፣ ዜጎችና ሌሎች የሚመለከታቸው አካላት ትኩረት ሰጥተው እንደሚከታተሏቸው አውቀው እንዲነቁ የሚያደርግ ነው። የኬንያ ገዢ ፓርቲ የሆነው ዩናይትድ ዲሞክራቲክ አሊያንስ ዋና ጸሐፊ ሴሎፋስ ማላላ በበኩላቸው ፓርቲያቸው መንግስት ማህበረሰቡን የሚያዳምጥበት እና የሚያሳትፍበት ፕሮግራም እንደሚጀምር ተናግረዋል። ሙሙ ንጎ ሲ ና ዋናን ካ ሪ የፖለቲካ መሪዎች ወደ ህዝቡ መምጣት ያለባቸው ድምፅ ማግኘት ሲፈልጉ ብቻ መሆኑ የለበትም። ሰዎችን ማነጋገር እና ማዳመጥም ይኖርብናል። አንዳንድ ተንታኞች በቅርቡ የተነሳው ተቃውሞ ኬንያውያን ቅሬታቸውን ማሰማት የሚችሉበት ቦታ ባለመኖሩ ና መንግስት ሊያወጣቸው በሚፈልጋቸው ህጎች ዙሪያ ህዝቡን ባለማወያየቱ የተፈጠረ ነው ይላሉ። በኬንያ አንድ ህግ ከመጽደቁ በፊት ዜጎች እንዲወያዩበት ህገ መንግስቱ ያዛል። ሆኖም የኬንያ አስተዳደሮች የህዝቡን ምላሽ ለማግኘት ጥረት ሲያደርጉ አይታይም። በመሐመድ ዮሱፍ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ የአውሮፓ ምርጫን የሚመለከት ይሆናል። የፈረንሳዩ ምርጫ ያልተጠበቀ ውጤት የፈጠረው አጣብቂኝ ይላል። በፈረንሳዩ ከቀኝ ክንፍ ወግ አጥባቂ ይልቅ ግራ ዘመሙ ፓርቲ ባለፈው እሁድ ምርጫ የበላይነት መያዙን ተከትሎ መንግስት ወደፊት የሚቀጥልበትን ፖለቲካዊ መፍትሄ ለማግኘት ውይይት ተጀምሯል። የፓሪስ ኦሎምፒክ ሶስት ሳምንታት ሲቀረው በተደረገው የእሁዱ ምርጫ የትኛውም ፓርቲ መንግስት ለመመስረት የሚያስችል ወሳኝ የበላይነትን ሳይዝ ቀርቷል። የአሜሪካ ድምጿ ሊሳ ብራያንት ከመዲናዋ ፓሪ ወጣ ብላ በምትገኘው ኒው ፕሌዛንት ከላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። የምርጫው ውጤት አብዛኞቹ ፈረንሳውያን የጠበቁት አልነበረም። የቀኝ ወጋ ጠባቂ ሳይሆን ግራ ዘመሙ ለኑቮ ፎን ፖፕሌር አዲስ ህዝባዊ ግንባር እንደማለት ነው የብሔራዊ ሸንጎውን አብዛኛ መቀመጫዎች ወስዷል። ጸረ መጤዎች ለሆነው ናሽናል ራሊ ትልቅ ሽንፈት ነበር። በመጀመሪያው ዙር ቀንቶት የነበረው የቀኝ ወግ አጥባቂው ናሽናል ራሊ በስተ መጨረሻው ውጤት የመሐሉን መንገድ የያዘውን የፕሬዝዳንት ኢማኑኤል ማክሮንን ሬኔሳንስ ተከትሎ በሦስተኝነት አጠናቋል። የማክሮን ፓርቲ ከተጠበቀው የተሻለ ውጤት ቢያስመዘግብም አንድ መቶ የሚሆኑ መቀመጫዎችንና የበላይነቱን አጥተዋል። ፕሬዚደንት ማክሮን ወደፊት እንዴት መቀጠል እንዳለባቸው እስከሚወስኑ ጠቅላይ ሚኒስትር ገብርኤል አታል ለጊዜው በሥልጣናቸው ይቀጥላሉ። ለግራ ዘመሙ ድል ማድረግና ለቀኝ ወግ አጥባቂው ሽንፈት ሪፐብሊካን ግንባር በሚል አውራ ፓርቲዎች የፈጠሩት አንድነት አስተዋጽኦ እንዳደረገ በርካቶች ያምናሉ። ገዚኔ ዌበር ጀርመን ማርሻል ፈንድ በተሰኘው ተቋም ተንታኝ ናቸው። ግራ ዘመሞቹ አዲስ ሕዝባዊ ግንባር እና ማክሮንን የሚደግፈው የቅንጅት ፓርቲ ሀንሳምብል ከሌሎቹ ጋር የትብብር ስምምነት የሚያደርጉበት ሁኔታ የመፈጠሩ እድል ከፍተኛ ነው ብዬ አስባለው። ወደ ቀኝ የሚያደላውን ግን መካከለኛውን መንገድ ይዘው የነበሩት ፕሬዝደንቱና አጋር ፓርቲዎች አሁን ወደ ግራ ማዝመም ሊኖርባቸው ይችላል ተብሏል። ማክሮን ለሰባት ዓመታት አድርገው የማያውቁትን ከፖለቲካ ተቀናቃኞቻቸው ጋራ ማስተዳደር ሊኖርባቸውም ይችላል ተብሏል። የፖለቲካ ተንታኟ ገዚኔ ዌበር እንደሚሉት ማክሮን ዩክሬንን፣ የአውሮፓ ህብረትን እንዲሁም ከአትላንቲክ ባሻገር ያለውን ትብብር የሚደግፈውን የውጭ ፖሊሲያቸውን ጠብቀው ሊቆዩ ይችላሉ። ከግራ ዘመሙ ጋር ትብብር የሚፈጥሩ ከሆነ ግን ማክሮን በሀገር ውስጥ የያዙትን ጡረታንና ሌሎችንም ማሻሻዮች የተመለከቱ አጀንዳዎቻቸውን እንዲያቆሙ ወይም እንዲያዘገዩ ሊገደዱ ይችላሉም ተብሏል። የግራ ዘመሙንና የቀኝ ወግ አጥባቂውን ያፎካከረው የእሁዱ ምርጫ እንዲሁም ፈረንሳይ ውስጥ ያለው የፖለቲካ ክፍፍል ኑዊ ፕሌዘንስ በተሰኘችውና ከፓሪስ ወጣ ብላ በምትገኘው መንደር በግልጽ ተስተውሏል። ሉዊዝ ራጉ በመንደሯ ድምፅ ሰጥተዋል። ለግራ ዘመሙ ድምፅ ሰጥቻለሁ። እኔ እማምንባቸውን እሴቶች ይከተላሉ። ከአልጄሪያ ከመጡ ስደተኞች የተወለዱት የአኒና ከርኪኒም በዚሁ ስፍራ ድምፅ ሰጥተዋል። የቀኝ ወግ ጠባቂው ፓርቲ አካሄድ ያሰጋቸዋል። ሰዎች የሚያምኑባቸውን ነገሮች በመናገር ላይ ናቸው። በየቀኑ እያየነው ነው። ታሪክን አያስታውሱም። ይህ ያሳዝነኛል። የቀኝ ወግ ጠባቂው ናሽናል ራሊ ለአሁኑ በውጤቱ ባይደሰትም በደርዘን የሚቆጠሩ መቀመጫዎችን በሕግ አውጪው ምክር ቤት አግኝተዋል። ከሦስት ዓመታት በኋላ በሚደረገው የፈረንሳይ ፕሬዝደንታዊ ምርጫም ብርቱ ኃይል እንደሚኖረው ይጠበቃል። ሊሳ ብራያንት ከፈረንሳይ ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዜና ተኮር ዘገባዎች ተጠናቀቁ። ትንታኔያችን ይቀጥላል። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በጠቅላይ ሚኒስትሩ ምጣኔ ሀብታዊ ጉዳዮች ዙሪያ ማብራሪያ ጠይቀናል። የባለሙያዎች ምልከታና የያዝ ነው። ኢትዮጵያ ተጨማሪ ብድሮችን ለማግኘት ለአምስት አመታት ከአበዳሪ ዓለም አቀፍ ተቋማት ጋር እያደረገቻቸው ያሉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ እንዳሉት ይህም ከተሳካ ተጨማሪ አስር ነጥብ አምስት ቢሊዮን ዶላር ዶላር ኢትዮጵያ በቀጣይ ዓመታት ልታገኝ እንደምትችል ጠቁመዋል። በውጭ ምንዛሬ እጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ምጣኔ ሀብቱን ሊያነቃቃው እንደሚችል የሚናገሩት የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች ግን ነገር ግን ይህም ተጨማሪ እዳ ለሀገሪቱ እንዳያስከትል ከወዲሁ ትክክለኛ የልማት ስራዎችን መለየት እንደሚያስፈልግ ጠቁመዋል። አስማማየ ነው ዘገባለሁ። ሰኔ 27 ቀን 2016 ዓ ም በዚህ ተወካዮች ምክር ቤት ተገኝተው በፌዴራል መንግሥት የ2016 በጀት ዓመት የሥራ አፈጻጸም ሪፖርት ዙሪያ ከአባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች መካከል ሀገራዊ የኢኮኖሚ ሁኔታ ይገኝበታል። የዋጋ ንረት፣ ሙስና፣ ከዓለም አቀፍ አበዳሪ ተቋማት ጋር እየተደረጉ ያሉት ድርድሮችና ሀገራዊ የግብርና ምርት ሁኔታ በአባላት በጥያቄ ከተነሱ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ የኑሮ ውድነትን በተመለከተ በሰጡት ማብራሪያ አንዳንድ ሀገሮች ከ60 እስከ 200 በመቶ የሚደርስ የዋጋ ንረት እንዳጋጠማቸው ገልጸዋል። የኢትዮጵያ አሁናዊ የዋጋ ንረት ደግሞ 23 በመቶ መሆኑን ተናግረዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና የዋጋ ንረት እየቀነሰ መምጣቱ ላይ በጠቅላይ ሚኒስትሩ ሀሳብ ቢስማሙም አሁን ያለበት ደረጃ በራሱ ግን ከፍተኛ የሚባል ነው ይላሉ። በእርግጥ በፊት የነበረው እስከ 30 በመቶ በላይም የነበረ እንደነበረ የታወቀ ነው። አሁን ወደ ወደ ሀያ መሀል ላይ መሰለኝ ሀያ ሶስት ሀያ አምስት አካባቢ ደቷል ብሎ ነው የገለጡት። በዛ መልኩ ሲገለጽ በእርግጥም እንደተቀነሰ አሃዞቹ ያሳያሉ። ግን ሀያ ሶስትም ሀያ አምስትም በመቶ ገና ከፍተኛ የኑሮ ቀውስ እንደሚያመጣ ግልጽ ነው። ደሞዝ ለምሳሌ ስንመለከት አብዛኛው ያለበት ቦታ ለመሆኑ ከ ዋጋ ግሽበቱ ጋር አብሮ ሊሄድ አልቻለም። በዚህም ምክንያት እንግዲህ አብሮ የሚያያዙ አሉ። ህዝቡ ገንዘብ ማጠራቀም ስለማይችል ዋጋ ግሽበቱ ጋር መቋቋም ያስቸግረዋል። እንደዚሁም ደግሞ ተጠቃሚው ማለት ነው የዚህን ዋጋ ግሽበት በመመልከት የማያስፈልግም የሚያስፈልግም ንብረቶችን ለመያዝ ሩጫ አለ። እንግዲህ እነዚህን ችግሮች ስንመለከት የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል፣ ምን ሊያሻሽል፣ መንግስት በምን በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። እንደዚሁ ብቻ ተቀንሷል የሚለው ቀርቦ ነው። እንግዲህ የታለፉ የብሔራዊ ባንክን መረጃ ጠቅሶ ካፒታል የተሰኘ የአገር ውስጥ ጋዜጣ ያወጣው ሀዝ እንደሚያሳየው ደግሞ በሰኔ ወር የተመዘገበው የዋጋ ንረት በጠቅላይ ሚኒስትሩ ከተጠቀሰው በታች 19.9 በመቶ መሆኑን ይገልጻል። ይህም ባለፈው ዓመት ባንኩ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20 በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን ያሳወቀበት ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ በእርግጥ የዋጋ ንረቱ እየቀነሰ ቢመጣም፣ ቅናሹ አብዛኛው ማኅበረሰብ በሚጠቀማቸው የፍጆታ እቃዎች ላይ ሳይሆን በቋሚ ንብረቶች ላይ በመሆኑ ውጤቱ መሬት ላይ ሊታይ አልቻለም። ይላሉም የዋጋ ግሽበት በአጠቃላይ ከወሰን ጠቅላይ ሚኒስትሩም እንዳስቀመጡት ብሔራዊ ባንክም ማይዘገው ሪፖርት ወስደን ካየን በቁጥር ደረጃ እንደቀነሰ ያሳያል። ምናልባት ይሄ ብዙ ጥናት የሚፈልግ ሆኖ እንዳለ ሆኖ ግን ምናልባት የቀነሰበት ምክንያት እንደ ሪፖርት ላይ የወሰዱት። የዛሬ አመት ላይ የናሽናል ባንክ ያወጣው የሞኔተሪ ፖሊሲ አለ። ዋጋ ግሽበትን ለመቀነስ የባንኮች የማበደር ላይ ሊሚት ተደርጎ ከባንኮች ከፌዴራል ባንክ የመበደር ላይ ያለውን የወለድ መጠን በመቀነስ ኢኮኖሚ ውስጥ ሊንቀሳቀስ የሚችለውን ብር በመገደብ ዋጋ እንዲ ግሽበትን ለመቀነስ የተሞከረበት ሁኔታ አለ። ይህ ሲሆን ግን በተጨባጭ መሬት ላይ ያለውን ወርደንስና የፕሮፐርቲ የምንላቸው መሬት የመሬት ዋጋ የቤት ዋጋ በመጠኑም የመቀነስ ሁኔታ ታይቷል። ሆኖም ግን እነዚህ እነዚህ ለምግብ ፍጆታ የሚውሉትን ኮንሱም ለኮንሳምሽን የሚውሉትን ከወሰድን ግን በተፈለጉ መጠን ዋጋውን ቀንሷል የምል እምነት የለኝ። እናጆች ዘኖሮች ሌላው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት ኢትዮጵያ ተጨማሪ ብድሮች ለማግኘት ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ያሉ ድርድሮች በተመለከተ ነው። ለአምስት ዓመታት ከበዳሪ ዓለም አቀፍ ተቋማት ጋር የተደረጉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑ የገለጹት ጠቅላይ ሚኒስትር አብይ አህመድ ይህም ከተሳካ ተጨማሪ አስር ነጥብ አምስት ቢሊዮን ዶላር ብድር ሊገኝ እንደሚችል ተናግረዋል። በውጭ ምንዛሬ ጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ኢኮኖሚውን ሊያነቃቃው እንደሚችል የሚናገሩት ዶክተር ዳኪቶ ነገር ግን ይህም ተጨማሪ ዳ ለአገሪቱ እንዳያስከትል ጥንቃቄ ያስፈልጋል ይላሉም። እንግዲህ ብድሩ መገኘቱ አንደኛው የፋይናንሻ እንግዲህ እንደተቀመጠው ሪፖርቱ ላይ ጠቅላይ ሚኒስትሩም እንዳስቀመጡት ኮሜርሻል ብድር አይደለም፣ የንግድ ብድር አይደለም። እነዚህ ብድሮች ከአይነቱ ከወልድ ባንክ ብናገኛቸው ወለዳቸውን ማነተኛ ስለሆነ እንደዚህ አይነት ሪሶርስ ወይንም ብድር ኢኮኖሚ ውስጥ ኢንጀክት በሚደረግበት ሰዓት ላይ የተሻለ ነው ብዬ አስባለሁ። ከኮስቱም አንፃር ማለት ነው የሚከፈለው የወለድ መጠንም ከኮመርሻሉ አነስተኛ ስለሚሆን ይሄ ሪሶርስ መገኘቱ ከኮመርሻል ከመውሰድ የተሻለ ነው ብዬ አስባለሁ። በዋናነት ግን አስር ቢሊዮንም ብር ከቢመጣ ፕሮዳክቲቭ የሆነ ነገር ላይ ምርታማና ምርታማነትን በሚጨምር ነገር ላይ ካለዋለን አሁንም ወደ መንግስት ተቋማት እየሄደና መስፈላጊ ነገሮች ላይ የሚውል ከሆነ ለሙስናዋን የሚያባብስ ከሆነ ምድሩ መምጣቱ የዳው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይ ኖሮ ይችላል ማለት ነው። ሰው የህይመት ይሄ የሚመጣው ብር ኢኮኖሚው ላይ ጠቀሜታ የሚኖረው ለምን ፐርፐስ ለምን አላማ እናውላለን የሚለው ነው ብዬ ነው ማስቦ ማለት ነው። ስለዚህ ኢኮኖሚውን እንዲያነቃቃ የሚችለው ፌክተር ላይ ታልሞ ማታቅዶ ከተሰራ የአስር ቢሊዮን ሲግኒፊካንት የሆነ ወይም የጎላ ኢኮኖሚ ላይ የጎላ ጠቀሜታ እንደምትኖረ እገምታለሁ። የምጣኔ ሀብት ባለሙያው አቶ ክቡር ገናም በዚህ ሀሳብ ይስማማሉም፣ ተስፋ ነው ተስፋ እንበለው። ምክንያቱም በዛው አንጻር የሀገሪቷ ብድርም ከፍ ይላል ማለት ነው። አሁን ካለው በአስር ነጥብ አምስት ቢሊዮን ያድጋል ማለት ነው። አብዛኛው ይሄ ብድር የበፊቶችን ብድርም ለመክፈል የሚረዳና በተለይ ደግሞ አሁን እየተዛባ ያለው የዚህ የውጭ ምንዛሪ ሁኔታን ለማስተካከል ከዛም ተነስቶ ሌሎች ሊወሰዱ የሚገባቸው የተባሉ ጉዳዮች አሉ። ለምሳሌ የብርን እና የዶላርን ልውውጥ የበለጠ ብርን ለማዳከም ማዳከም እንዳስፈለገ እና በዛ ስምምነት መሰረት ይመስለኛል ይሄ ብድር ሊመጣ የተፈለገው እንግዲህ ውጤቱ መጀመሪያ ከተገኘ ለዛ ለተገኘው ገንዘብ እንዳ ትክክለኛ ፖሊሲዎች ቀርበው ሀገሪቷን እድገት ሊያሳድጉና በዛውም አሁን እያደገ ያለውን እዳ ለመክፈል የሚያስችል ኢንዱስትሪም ሆነ የሰርቪስ አገልግሎቶች እየሰፉ የሀገሪቷ የውጭ ምንዛሪ ሊያድግ የሚያስችልበት ሁኔታ እንዲፈጥር ካልተደረገ ተመልሶ ወደ ኋላ ነው የምንሄደው እንጂ ወደፊት ልንሄድ። ሀገራዊ የግብርና ምርትን በተመለከተ በተያዘው የምርት ዘመን ወደ 597 ሚሊዮን ኩንታል የሰብል ምርት ይገኛል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ካለፈው አመት በሁለት መቶ ሚሊዮን ኩንታል ብልጫ እንዳለው ተናግረዋል። በኢትዮጵያ ያሉ ኢኮኖሚያዊ ችግሮችን በአብዛኛው መፍታት የሚቻለው ምርታማነትን በማሳደግ መሆኑ የሚናገሩት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ መንግስት ከቁጥር ባለፈ መሬት ላይ ምርታማነትን ለማሳደግ መስራት ይኖርበታል ይላሉም። የሌሎች ሀገር ላይ የዋጋ ግሽበት ትልቅ ሊሆን ይችላል፣ ግን የሌሎች ሀገር አት ሊስት የሆነ በሀገራቸው ሰልፍ ሰፊሽንት የሆኑበት የሚያመርቱት ነገር ይኖራል ማለት ነው። የኛ ሀገር በተለይ ጥሩ የምግብ ችሎታዎች ወተን ካየን ከጤፍ በስተቀር እኮ ከውጭ ማይመጣ ነገር የለም። ማትምም እኮ ከሱዳን የምናመጣ ሀገር ማ ያለ ነው ማለት ነው በእንደዚህ ሌቨል ኢንፍሌሽንን ሙሉ በሙሉ መቆጣጠር አይቻልም። ለኢንፍሌሽን መቀነስ የሚቻለው በአንድ ሀገር ላይ ያለውን ምርታማነት መጨመር ነው። ሰው ከዚህ ጋር ተያይዘው አግሪካልቸር ሴክተሩ ተጠናክሮ የሚሄድበት ይህ እንግዲህ ቅድም እናነሳሁት ያለ መረጋጋቶች አሉ። እነሱንም ብዙ ነገሮችን እንግዲህ መውሰድ ይፈልጋል ብዬ አስባለሁ ነው። በዋናነት ግን ምርታማነትን የሚጨምርበትን ሁኔታ መፈለግ እንዳለበት ነው ማስበው ማለት ነው። አቶ ክቡር ገና በበኩላቸው ሀገራዊ የሰላም ሁኔታውን ማሻሻል ትኩረት ሊሰጠው ይገባል ይላሉም። ሀገሪቷ የተሻለ ሁኔታ ቢኖራት ነው የዓለም መንግስታትና የዓለም የፋይናንስ ኢንስቲትዩሽን ይህን ያህል ገንዘብ ለማበደር የቻሉት በሚል ሰበብ ብዙዎቹ ወደ ሀገሪቷ ሊመጡ የሚችሉበትን ሁኔታ ያሳያል። ስለዚህ ተስፋ ይሰጣል፣ ኮንፊደንስ ይሰጣል። እንግዲህ እነዛ ኮንፊደንሶች ወደ ስራ ተለውጠው የኢኮኖሚ እድገት እንዳመጡ ከተደረገ እንግዲህ ተስፋው የተሻለ ይሆናል የሚል ነው። ዋናው መሰረታዊ ጉዳይ የምለው የዚህ ጦርነቱና በየክልሉ ያለው የሰላም ማጣት እሱም ካልተስተካከለ አስቸጋሪ ነው እድገትን በዚህ በቀላሉ ለማምጣት በበጀት ዓመቱ ከምርትና ከአገልግሎት ወጪ ንግድ 10 ቢሊዮን ዶላር፣ ከኋላ አገልግሎት 65 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት 3 ቢሊዮን ዶላር መገኘቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤት አባላት በአጽንኦት የተነሳውን የሙስና ጉዳይ ለመዋጋትም መንግስታቸው ቁርጠኛ እንደሆነ ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። መከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2 2016 ዓ ም መሰናዷችን ነው። ዝግጅታችንን እየፈጸምን ነው እያገባደድን ነው። የመጨረሻው ዘገባችን የአሜሪካ ድምጽ ልዩ ዘገባ ነው። ከባህርና ከአየር ላይ ስደተኞችን የመከላከል ሁኔታ በዩናይትድ ስቴትስ ይመለከታል። በዩናይትድ ስቴትስ ደዋዩ ጫፍና በኩባ መካከል በፍሎሪዳ ሰርጥ የሚባል የውሃ አካል አለ። በየቀኑ የባህር ዳርቻ ጥበቃ ተሽከርካ አሽከርካሪዎች በነዚህ የውሃ አካላት ላይ አልፈው በህገ ወጥ መንገድ ወደ ዩናይትድ ስቴትስ ለመግባት የሚጥሩ ስደተኞችን ይቆጣጠራሉ። የአሜሪካ ድምጿ የዋሽንግተን ከፍተኛ ዘጋቢ ኬሮላይን ፐርሲቲ ይህ የሚደረግበትን ሙሉ ሂደት ተከታትላ ያሰናዳችው ዘገባ ይቀጥላል። በፍሎሪዳ ከሚገኘው ከኬይ ዌስት ዓለም አቀፍ የአየር ጣቢያ እያኮበኮብን ነው። ነገር ግን ጉዟችን መዳረሻ ያለው ሳይሆን ሌሎች ወደያሰቡበት እንዳይደርሱ ለማስቆም ያለመ ነው። የዩናይትድ ስቴትስ የጠረፍ ተቆጣጣሪ ጥበቃዎች በኬ ዌስት እና በኩባ መካከል ያለውን የውሃ አካል በየዕለቱ ይዞሩታል። ፍለጋቸው ወደ አሜሪካ ደህንነታቸው ባልተጠበቁ ጀልባዎች ተደብቀው ለመግባት የሚጥሩ ህገ ወጥ ስደተኞች ላይ ያነጣጠረ ነው። የአሜሪካ ድምጽ ከኤችሲ 144 የቅኝት አውሮፕላን ባልደረቦች ጋር አብሮ እንዲጓዝ ልዩ የሆነ ፈቃድ አግኝቷል። ጠረፉ ጠባብ በሚባለው የሰርጡ አካል አንድ መቶ ሀምሳ ኪሎ ሜትር ርቀት ያለው ሲሆን አንድ ሺ ስምንት መቶ ሜትሮች ጥልቀትም አለው። ኢጄ ከኒንግሃም የአውሮፕላኑ አብራሪ ናቸው። በአደገኛ የውሃ አካል ውስጥ ትናንስ ጀልባዎች እንዳሉ ይሰማናል። ወደ አሜሪካ ለመድረስ እየሞከሩ እንደሆነ ይገባኛል። ነገር ግን ደህንነታቸው የተጠበቀ መሆኑን ማረጋገጥ አለብን። የበረራ አባላቱ የሚፈልጉት ለየት ያለ ነገር ነው የአሳ ማጥመጃ ጉዞ አሊያም የቤተሰብ ሽርሽር ጀልባዎችን ሳይሆን ያረጀ የሚመስሉ ጀልባዎችን ነው የሚፈልጉት። ገመድ፣ በርሜልና የወዳደቁ እንጨቶች አንድ ላይ ተይዘው የተሰራ የውሃ ላይ ጀልባ አይተን ነበረ። ጠረፍ ጠባቂዎቹ የኩባ የውሃ ክልል ውስጥ ሌላ በቤት ውስጥ የተሰራች አንዲት ጀልባ ይዘዋል። ቢላይን ዊልስ የጠረፍ ጠባቂዎቹ የኤሌክትሪክ ቴክኒሽያን ናቸው። የራዳር ግንኙነት ነበረን። ስለዚህ እሱን ለማየት ሄድን። በአየር የሚሞላና ሁለት ሰው መጫን የሚችል ጀልባ ሲሆን ከጀርባው ሰውየው የያዘው ነገር እንደ ሞተር ነበረ። እንደ ወለስ ያሉ ባለሙያዎች ለደህንነት ሲባል በምስል ማስቀረት ያልቻልናቸውን የኢንፍራሪድ ጨረሮችን በመጠቀም በጨለማ የሚጓዙ ጀልባዎችን ማየት የሚያስችል የራዳር እይታ መቆጣጠሪያ አላቸው። የአቪዬሽን ጥገና ባለሙያው ሮበርት ዴፕ ስደተኞች በእንደዚህ አይነት ሁኔታዎች በተለያየ መንገድ ምላሽ ይሰጣሉ ይላሉ። እኛን ለመሸሽ ነው የሚሞክሩት። ከወጥመድ ለማምለጥ ዝቅ ይላሉ፣ እራሳቸውን ይሸፈናሉ፣ ለመከላከልም ይሞክራሉ። ሌላ ጊዜ ደግሞ ወደ እኛ እየጠቆሙ ለማሳየት ይሞክራሉ። እዚያ እያዩ ናቸው ይላሉ። በዛሬው በረራ ላይ ያጋጠመው ይህንና ሌሎች እይታ ውስጥ የሚገቡ ጀልባዎች እምብዛም አሳሳቢ አይደሉም ቢሆኑም ግን የአውሮፕላኑ አብራሪ ውሃ ላይ ላሉ ባለሙያዎች የሬዲዮ መልእክት ይልካሉ እንዲያ ባለ ጊዜ ኢላማ የሚፈልጉ ፍለጋ ላይ የተሰማሩ ብዙ ሰዎች አሉ። ሉቴነንት ሳሙኤል ክራውከር በፍሎሪዳ ሰርጦች ካሉት ስምንት የጀልባ አዳኝ ቡድኖች አንዱ የሆነው የራይመንድ ኤቨንስ ዋና ኃላፊ ናቸው። አውሮፕላኖቹ ትናንሾቹን ጀልባዎች ወደ አስፈላጊው ስፍራ ሲመሩ፣ መርከቦቹ ተጓዦቹን ይቀበላሉ። አንድ ምሽት መርከቡ በመቶዎች የሚቆጠሩ ኩባውያንን ለቀናት ያቆየ ሲሆን አብዛኞቹም ወደ ኩባ ተመልሰዋል። ክራክወር በሄይቲ ጀልባ ላይ በመሆን ውሃውን ይቃኛሉ። በጣም የሚያደክም ምሽት ነው። ነገር ግን አንዳንዶቹ መርከቦች በእርግጠኝነት እየሰመጡ ነበረ። ስለዚህ እነሱን መታደግ ትልቅ ዕድል ነው። በአንድ መርከብ ላይ ዘጠና አራት በመሆን ከሌሎች የጠረፍ ጠባቂዎች ጋር የክልከላ ስራዎችን ሰርተናል። በሄይቲ እንዳለው ሀያ አሊያም በኩባ እንዳለው ሰላሳ ሳይሆን በአንድ መርከብ ላይ የሚሆነው የጠረፍ ጠባቂ ቁጥር የላቀ ነው። ባለፈው ዓመት አንድ ሺ ስምንት መቶ የሄቲና ስድስት ሺ ስድስት መቶ የኩባ ዜጎች ወደ ሀገራቸው ተመልሰዋል። በባህርና በሰማይ በመሆን ከኬይ ዌስት ፍሎሪዳና ከኩባ ለተጠናቀረው የኬርላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ የተከታተላችሁት እንግዲህ በአሜሪካ ድምጽ ዋሽንግተን ዲሲ ዘጋቢዋ ኬሮላይን ፐርሲቲ በልዩ ፍቃድ በዩናይትድ ስቴትስ የባህርና የአውሮፕላን ጠላይ በመሳፈር የሰራችውን ዘገባ ነበረ። አድማጭ ተመልካቾቻችን ከምሽቱ አራት ሰዓት ሌል ጥቂት ደቂቃዎች ናቸው የቀሩት። አብራችሁን ስለቆያችሁ ስለነበረን ቆይታ እናመሰግናለን። የደን ገረመው መሰናዶን በመምራት አብሬያችሁ ቆይቻለሁ። አስተያየት ወይ ጥያቄ ቢኖራችሁ የቪኤ አምሃሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ስልክ ቁጥራችሁንም ብትተውልን እኛም ውለን አስተያየት እንወስዳለን። የደንገረመው በድጋሚ አብሬያችሁ ነበርኩ። ቆንጅታዬ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር አብሮን ነበር። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን። ከመላ አሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጠናስጥልን